ይህ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በዚህ ፈተና በጣም ተጎድቻለሁ። በተለይ በአፕቲቲውድ ፈተና ዝቅተኛ ውጤት ነው ያመጣሁት። በጣም ሰርቻለሁ ብዬ አስቤ ነበረ። ደግሞ በእኔ ብቻ አይደለም ብዙ ተማሪዎች ናቸው እንደሱ ውጤት ያመጡት። ከዘንድሮ የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ተፈታኞች አንዷ ከሆብ ስካሳይነች። ከአዲግራት ከተፈተኑ ተማሪዎች የአምስት ሺህ ተማሪ ያህል ውጤት ችግር እንዳለበት ገምተናል። ይህም ግምት እንግዲህ ተማሪዎች በሶስት ትምህርቶች በአንድ ወይ በሁለት ወይ በሶስት ከፍተኛ ውጤት ያመጡበት ሁኔታ አለ። ይሄ ከሌሎች ትምህርት ካስመዘገቡት ውጤት በጣም ተቃራኒ በሆነ ሁኔታ ውስጥ መታየቱን እኛ ታዘም ነው። የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ናቸው። ለምሳሌ የተጨበጠ የተገኘውን የአፕቲቲዩድ ፈተና ማንም ያበላሽው ማንም እንደ ትምህርት ኤጀንሲ ይቅርታ ጠይቀናል። አጣርተን ትክክል መሆኑን ካረጋገጥን በኋላ እንዲስተካከል አድርገናል። የኛም ፓርትነር በጽሁፍም ጭምር ይቅርታ ጠይቋል። እኚህኛው ደግሞ ለቅሬታዎቹ ምላሽ የሰጡት በትምህርት ሚኒስቴር የብሔራዊ ፈተናዎች ድርጅት የአገር አቀፍ ትምህርት ምዘናና ፈተናዎች ዋና ዲሬክተር አቶ አራያ ገብረ እግዚአብሔር ናቸው። ከድሬዳዋ ከኦሮሚያና ከትግራይ ክልሎች የደረሱትን ቅሬታዎች ተከትሎ ሙሉ ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ለምሽቱ ካሉን ዜናዎች መካከል በባህር ዳር ሰኔ 15 ከተፈጸመው የመፈንቅለ መንግስት ሙከራ የተጠረጠሩ 47 ተከሳሾች የቅድመ ምርመራ የምስክር ቃል በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት መደመጥ ጀምረዋል። ዩናይትድ ስቴትስ በከባድ የሰብአዊ መብት ረገጣ የተወነጀሉ የቀድሞ የሱዳን ብሔራዊ ደህንነት ኃላፊ ላይ የቪዛ እገዳ ጥላለች የሚለውና ሌሎችም አሉን። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራት አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ሐሙስ ነሐሴ 9 2011 ስርጭታችን ጋር አስተናጋጆች አሉላ ከበድና ቆንጅት አየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ አልሳንቶስ እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የሰዓቱን የዓለም ዜና በባህርዳር ከተማ ሰኔ 15 ቀን ከተፈጸመው የመፈንቅለ መንግስት ሙከራ በተያያዘ የተጠረጠሩ 47 ተከሳሾች የቅድመ ምርመራ የምስክር ቃል በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ማዳመጥ ጀምረዋል። ፍርድ ቤቱ ዛሬ የሶስት ምስክሮችን ቃል የሰማ ሲሆን የቀሪ ምስክሮችን ቃል ለማዳመጥ ደግሞ ለነገ ቀጠሮ መያዙን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩን ልካለች። ዛሬ ረፋዱ አራት ሰዓት ከሰላሳ ላይ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ከሰኔ አስራ አምስቱ ጥቃት ጋር እጃቸው አለበት ብሎ አቃቢ ህግ ባቀረባቸው አርባ ሰባት ተጠርጣሪዎች ላይ የቀዳሚ ምርመራ ክስ የምስክር ቃል ለመስማት ችሎት ሰይሟል። ተጠርጣሪዎቹ ለዛሬ በጋራ የሚከራከሩ ስድስት ጠበቆችን ያቀረቡ ሲሆን አስራ አራት ተጠርጣሪዎች ግን ጠበቃ የለንም በማለት መንግስት ጠበቃ እንዲያቆምላቸው ጠይቀዋል። የተጠርጣሪ ጠበቆች ባቀረቡት ተቃውሞ ክሱ በዝርዝርና በግልጽ አልቀረበም፣ የምስክርነት ቃል የሚሰጡ ምስክሮች ለማን እንደሚሰጡ በውል አልተገለጸም፣ አቃቢ ህግ የክስ አቀራረቡን አሻሽሎ እንዲያቀርብ፣ እኛም ከደንበኞቻችን ጋር አልተገናኘንም በማለት ለነገ የምስክርነት ቃል እንዲያሰማ ፍርድ ቤቱን ጠይቀው ነበር። አቃቢ ህግ በበኩሉ የተሰጠው ጊዜ በቂ ነው፣ ክስ ሳይሰማ የክስ ተቃውሞ አይቀርብም ብሏል። ችሎቱም ግራ ቀኙን ካደመጠ በኋላ ጠበቆቹ ያቀረቡትን ሀሳብ ውድቅ በማድረግ የምስክር ቃል እንዲሰማ ትዕዛዝ ሰጥቷል። በዛሬው ውሎም የሶስት ምስክሮችን ቃል ያደመጠ ሲሆን የቀሪ ምስክሮችን ቃል ለመስማት ለነገ ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር፣ እናመሰግናለን። የዩናይትድ ስቴትስ በከባድ የሰብአዊ መብት ረገጣዎች የተወነጀሉትን የቀድሞ የሱዳን የብሔራዊ ደህንነትና የጸጥታ አገልግሎቶች ኃላፊ የቪዛ እገዳ እንደጣለችባቸው ተነገረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ረቡዕ የቪዛ እገዳ እርምጃውን ይፋ ባደረገበት መግለጫው ሳላህ አብደላ ሞሐመድ ሞሐመድ ሳልህ በጸጥታ አገልግሎት ኃላፊነት ዘመናቸው ሰዎችን በማሰቃየት ተግባር ስለመሳተፋቸው የሚታመን መረጃ አግኝተናል ብሏል። ሳላህ ጎሽ ተብለውም የሚጠሩት የ63 ዓመቱ የቀድሞ የሱዳን የመንግስት ደህንነት ኃላፊው የቀድሞውን ፕሬዚደንት አል ዶክተር ሽርን ከስልጣን መወገድ ተከትሎ ባለፈው ሚያዝያ ወር ስልጣናቸውን ራሳቸው መልቀቃቸውን የተመለከተው ለአርባ ዓመታት ገደማ በሱዳን የጸጥታ ኃይል ውስጥ የሰሩት ሳላህ ጎሽ ኦመር አልበሽር ስልጣን እንዲለቁ ግፊት በማድረግ የታገሉ ተቃዋሚ ሰልፈኞች ላይ ጥቃት እንዲፈጸም በማነሳሳት እና በግድያ ወንጀል ተጠያቂ ሆነዋል። ዩናይትድ ስቴትስ የጣለችው የቪዛ እገዳም ሳለ ከነ ቤተሰባቸው አሜሪካ እንዳይደርሱ ወይም እንዳይገቡ የሚከለክል ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሰብአዊ መብት የሚጥሱትን ማሳደዳችንን እንቀጥላለን ሲሉ በትዊተራቸው አስገንዝበዋል። የጣሊያን መንግስት ፍልሰተኛ የያዙ መርከቦች ወደቡ እንዳይደርሱ ያወጣውን ክልከላ ፍርድ ቤት እግድ መጣሉን ተከትሎ፣ ፍልሰተኞች ከሜዲትራኒያን ባህር አውጥታ ያሳፈረችው የስፓይ ምድር መርከብ ወደ ላምፔዱሳ ወደብ ያመራች መሆኗ ተገለጠ። ኦፕን አርምስ የተባለውና በዚሁ ስም በሚጠራ ግብረ ሰናይ ድርጅት የሚንቀሳቀስ የፍልሰተኛ ነፍስ አድን መርከብ አንድ መቶ አርባ ሰባት ፍልሰተኞችን ጭኖ ለሁለት ሳምንታት ያህል ባህሩ ላይ ሲዋልል ቆይቷል። ኦፕን አርምስ ባወጣው በዚህ መግለጫ እንዳለው የኢጣሊያን ዳኛ ዛሬ በወሰኑት ውሳኔ የአገር አስተዳደር ማቴዎ ሲልቪኒ መርከቡ ወደባችን እንዳይደርስ ብለው ያስተላለፉት ትዕዛዝ ዓለም አቀፍ ሕግን የጣሰ ነው ብለውታል። ሳልቪኒ ይግባኝ እንደሚለው አስታውቀዋል። ነገር ግን በይግባኙ ምክንያት መርከቡ ላምፔዱሳ መቆም ይችል ወይም አይችል እንደሆን ለጊዜው አልታወቀም። ይህ በእንዲህ እንዳለ ድንበር የለሽ ሐኪሞችና ኤስኦኤስ ሜዲትራንያን የተባሉት ግብረሰናይ ድርጅቶች የሚንቀሳቀሰው ኦሽን ቫይኪንግ የተባለውና የሚበዙት ሱዳናውያን ወጣቶች የሆኑበት ሶስት መቶ ሀምሳ ስድስት ፍልሰተኞችን ያሳፈረው መርከብ ማረፊያ ወደብ እየፈለገ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመድኃኒት ቁጥጥር ባለስልጣናት ለአንድ አዲስ የተሰራ የቲቪ መድኃኒት ጥቅም ላይ እንዲውል ፈቃድ መስጠታቸው ተነገረ። መድኃኒቱ ከሌሎች ሁለት መድኃኒቶች ጋር ሆኖ ሲወሰድ ከፍተኛ የሆነ ፍቱንነት እንዳለው ተረጋግጦ ነው ጥቅም ላይ እንዲውል ፈቃድ የተሰጠው ተብሏል። ፕሪቶማሊል የተባለው መድኃኒት የተሰራው ቲቪ አላያንስ በተባለ ዓላማው ትርፍ ማግኘት ያልሆነ የበጎ አድራጎት ድርጅት መሆኑን የታወቀው ፕሪቶማኒድ ከሌሎች ሁለት መድኃኒቶች ጋር የወሰዱ በሌሎች መድኃኒቶች አልበገር ባለ የቲቢ አይነት የታመሙ ሰዎች ዘጠና ከመቶ እንደዳኑበት ተገልጿል። የሶስቱ መድኃኒቶች አንድነት ሶስቱ መድኃኒቶች አንድነት ሲወሰዱ በስድስት ወር ጊዜ ህመምተኛው እንደሚድንና መድኃኒቱን መውሰድ በጀመረ በጥቂት ቀናት ውስጥ በሽታውን ወደ ሌላ ሰው እንዳያስተላልፍ ለመከላከልም የሚረዳ መሆኑን ነው በመድኃኒቱ ላይ የተደረጉ ጥናቶች ያመለከቱት። ቲቢ በየአመቱ ባለም ዙሪያ አንድ ነጥብ ስድስት ሚሊዮን ሰው ይገላል። የቻይናው ፕሬዚዳንት ሺ ፒንግ ሆንግ ኮንግ ለአስር ሳምንታት የዘለቀውን አመፅ ለራሳቸው ከአፍቃሪ ዴሞክራሲ ሰልፈኞች ጋር በአካል ተገናኝተው ቢነጋገሩ ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሀሳብ ሰነዘሩ። ብዙውን ጊዜ ፕሬዚዳንቱን አሳፍረው በአጀብ የሚጓዙ አውቶሞቢሎች እርሳቸው ተቃዋሚ ሰልፈኞች ባሉባቸው ጎዳናዎች እንደማያልፉ ቢታወቅም ከተቃውሞ ሰልፈኞቹ ጋር ተገናኝተው ቢነጋገሩ የሆንግ ኮንጉ ችግር መልካም ድምዳሜ ያገኛል ሲሉ በትዊተር አማካኝነት ባስተላለፉት አስተያየት ጽፈዋል። የቻይና መንግስት ግን መሪው ሆንግ ኮንግን የመጎብኘት እቅድ ይኑራቸው አይኑራቸው የሰጠው ፍንጭ የለም። ይልቁንም የቻይና የጸጥታ ኃይሎች ከሆንግ ኮንግ ድንበር ባሻገር ልምምድ ሲያደርጉ ተስተውለዋል፣ ወደ ግዛቲቱ ግን አልተንቀሳቀሱም። ዛሬ በለንደን የቻይና አምባሳደር ሀገራችን ተቃውሞ ሲባባስ ዝም ብላ አትመለከትም፣ ሁኔታው ከቁጥጥር ውጭ ከሆነ በአስቸኳይ ለማቆም ዝግጁ ነን ሲሉም አስጠንቅቀዋል። በመጨረሻም በሚቀጥለው የአውሮፓውያን ዓመት በዓለም አቀፍ ደረጃ የመጣኔ ሀብት እንቅስቃሴ መዳከም እንደሚከሰት ዋና ዋና ጠቋሚዎች መተንበያቸውን ተከትሎ ትናንት የዩናይትድ ስቴትስ የአክሲዮን ዋጋዎች አሽቆልቁለውለዋል። በኒውዮርክ የአክሲዮን ገበያ የሚናገዱ የሰላሳ ትላልቅ ኩባንያዎችን ክንዋኔ የሚከታተለው ዳው ጆንስ ኢንዱስትሪያል አቨሬጅ በ800 ነጥብ ማለትም በ3 ከመቶ ሲቀንስ ስታንደርድ ኤን ፑርስ እና ናዝዳክ ሰንጠረዦችም ተመሳሳይ የዋጋ ማሽቆልቆል መዝግበዋል። ትናንት ዋና ዋናዎቹ የአውሮፓ ገበያ ዋጋ ሰንጠረዦችም እንደዚሁ በከባዱ ቀንሰው መዋላቸው ነው የተነገረው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂታዬነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው የሚሆነው አሁን የዕለቱ አብይ ርዕስ በኢትዮጵያ የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ሂደት ችግር ስላለው የማስተካከያ እርምጃ እንዲደረግ ሲል የኦሮሚያ ክልል ትምህርት ቢሮ ጠይቋል። ቢሮ አክሎም መጠኑ ቢለያይም ኦሮሚያን ጨምሮ በሌሎች አራት ክልሎች የሚገኙ አርባ አምስት ትምህርት ቤቶች ውስጥ ከአምስት ሺህ በላይ ተፈታኞች ፈተና ከስርዓት ውጪ ነው የተካሄደውም ብሏል። የቢሮ ኃላፊ ዶክተር ቶላ በሪሶ ለአሜሪካ ድምፅ እንደገለጡት ቅሬታውን ቀደም ብለው ለብሔራዊ ፈተናዎች ድርጅት ቢያሳውቁም የእርምት እርምጃ ግን አልተወሰደም ነው ያሉት። ሙክታር ጀማል ዶክተር ቶሎሳን አነጋግሮ ዶክተር ቶላን አነጋግሮ ተከታዩን አድርሶናል። በኦሮሚያ ትምህርት ቢሮ በኩል በፈተናው ላይ ሁለት ችግሮችን ነው እኛ ያስተዋልነው። የመጀመሪያው አፕቲቱድ በሚባለው ትምህርት ላይ የተፈተኑ ተማሪዎች በሙሉ ውጤታቸው ችግር እንዳለበት ተገንዝብናል። ሀገር አቀፍ ፈተናዎች ድርጅትም ትምህርት ሚኒስቴርም ይህን ተረድተው የአፕቲቱድ ትምህርት በድጋሚ እንዲታረም ወስነዋል። ስለዚህ ይሄ ይስተካከላል ብለን እንገምታለን። አንደኛው ችግር ይሄ ነው። ሁለተኛው ችግር ደግሞ ከተፈተኑ ተማሪዎች የአምስት ሺህ ተማሪ ያህል ውጤት ችግር እንዳለበት ገምተናል። ይህም ግምት እንግዲህ ተማሪዎች በሶስት ትምህርቶች በአንድ ወይ በሁለት ወይ በሶስት ከፍተኛ ውጤት ያመጡበት ሁኔታ አለ። ይሄ ከሌሎች ትምህርት ካስመዘገቡት ውጤት በጣም ተቃራኒ በሆነ ሁኔታ ውስጥ መታየቱን ነው እኛ የታዘም ነው። የሀገር አቀፍ ፈተናዎች ኤጀንሲ ጋርም እነዚህ አይነት ችግሮች ሊኖሩ እንደሚችሉ ቀደም ብለን ጥቆማ ሰጥተናል። ስለዚህ የእነዚህ የአምስት ሺህ ተማሪዎች ውጤት አጠቃላይ የተማሪዎችን ውጤት የሚያዛባ ስለሆነ ኤጀንሲው ይህን ነገር በአጽንኦት እንዲከታተለው በአካልም በውይይትም እንደገና ደግሞ በደብዳቤም አሳውቀናል ማለት ነው። እዚህ አምስት ሺህ ገደማ የምትሏቸው ተማሪዎች የት የት የሚገኙ ትምህርት ቤቶች ላይ ነው ይህ ነገር የታየው? እነዚህ እንግዲህ ከትምህርት ሚኒስቴር ጋር ባደረግነው ውይይት በኦሮሚያ በሶስት ትምህርት ቤት ሀያ ስድስት ተማሪ ላይ ነው የታየው፣ በአማራ ክልል በብዛት በደቡብ ክልል በተወሰነ ደረጃ እንዲሁም ደግሞ በቤኒሻንጉል ጉሙዝ በተወሰኑ ትምህርት ቤቶች ነው። በአማራ ክልልም በተወሰነ ትምህርት ቤት ነው። ስለዚህ በአንዳንድ ትምህርት ቤቶች ብዙ ተማሪዎች ቁጥር ስላላቸው አንደኛው፣ እኛ ከሀገር አቀፍ ፈተናዎች ኤጀንሲ ጋር ያለን ቅሬታ ገለጣ በሚደረግበት ጊዜ በእኛ ክልልም የተወሰነው ትምህርት ቤት እና የተማሪ ቁጥሩ መገለጽ ነበረበት። የአማራ ክልልም ጠቅላላው ስለማይወክል የተወሰነው ትምህርት ቤቱን ኤግዛክትሊ ከተማሪ ቁጥር ጋር የቤኒሻንጉሉም፣ የደቡብ እንደዛ ቢገልጽ አጠቃላይ ጥሩ የሰሩትን ልጆችና ትምህርት ቤቶች የሚያበረታታ ነበር። እና ዝም ብሎ በጥቅሉ አንዳንዱ ስም ትምህርት ቤት ተብሎ የተጠቀሰው አገላለጽ ትክክል ስላልሆነ ለህዝቡ በግልጽ መቀመጥ አለበት የሚለው ነው አንዱ ፖይንት ማለት ነው። ሁለተኛው ደግሞ እነዚህ ነገሮች በደንብ የማይታዩ ከሆነ ተማሪዎች ላይ ወላጅ ላይም ተጽዕኖ ስለሚያሳደር የፈተና አማንነት ላይም ችግር ስለሚያስከትል ይሄ እንዲታይ ምል ነበር ማለት ነው እኛ ኮምፕሌንት። ይህን ቅሬታ ከዚህ ቀደምም አቅረባችሁን ነው የገለጻችሁት። አሁን በምታነሱት ሀሳብ አዲስ ነገር የማይኖር ከሆነ የኦሮሚያ ትምህርት ቢሮ ምንድን ነው የሚከተለው አቅጣጫ ምንድን ነው የሚያደርገው? እንግዲህ እንደዚህ አይነት ችግር በሚፈጠርበት ጊዜ የፈተና ኤጀንሲ እነዚህን ውጤቶች የመሰረዝ ስልጣን አለው። ይህን የማይሆን ከሆነ ደግሞ የትምህርት ሚኒስቴር ይህን ማስተካከያ ይወስዳል ብለን እንጠብቃለን። ከዛ አልፎ ግን የሚሄድ ከሆነ ሁለቱም ተቋማት በመንግስት ስር የሚተዳደሩ ስለሆነ መንግስት አይቶ ትክክለኛ ውሳኔ ይሰጣል ብለን እንገምታለን። ከዛ ውጭ ግን ትምህርት ቢሮ ያለውን ክስርና ችግር ከማሳወቅ ውጭ የፌዴራል ትምህርት ሚኒስቴር ወይም ደግሞ አገር አቀፍ ፈተና ኤጀንሲ በሚወስነው ውሳኔ ላይ የሚያደርገው ነገር የለም ማለት ነው። ነገር ግን በኛ እምነት አንደኛ ይሄ ውጤት እጃቸው ላይ ስላለ ውጤቱን አይተው ፍትሐዊ ውሳኔ ይሰጣሉ ብለን እንጠብቃለን። ይሄ ካልፎ ብሄድ ግን መንግስት ትክክለኛውን ውሳኔ ይወስናል የሚል አስተሳሰባለን ማለት ነው። ዶክተር ቶላ ብሪሶ፣ የኦሮሚያ ብሔራዊ ክልላዊ መንግስት ትምህርት ቢሮ ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆነው በአድማጮቼ ስም በጣም አመሰግኖታለሁ። እኔም አመሰግናለሁ። ሙክታር ጀማልን ለዘገባው እናመሰግናለን። በተያያዘ ዘገባ ላቀረብነው ቅሬታ ምላሽ ሳይሰጠን የብሔራዊ ፈተና ውጤት ይፋ መደረግ አልነበረበትም ያለው ደግሞ የትግራይ ክልል የትምህርት ቢሮ ነው። ይህንኑ መነሻ በማድረግ የመቀሌው ዘጋቢያችን ሞልጌታ አጽበሃ አንዳንድ የአዲግራት ከተማ የሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ተፈታኞችን አስተያየት ጠይቆ ተከታዩን አጠናቅሯል። በትግራይ ክልል አድግራት ከተማ በጽንሰታ ለማርያም ሁለተኛ መሰናዶ ትምህርት ቤት የአስራ ሁለተኛ ክፍል ፈተና የወሰደችው ኮኮብ ካህሳይ በዚህ ሳምንት በተለቀቀው ውጤት የጠበቀችውን ባለማግኘቷ ደስተኛ አይደለሁም ትላለች። በተለይ በአንዳንድ አካባቢዎች ፈተናው ተሰርቋል ተብሎ የሚገለጸውን ስሜቷ እንደረበሻት ነው የምትናገረው። ውጤቱ በጣም አሳዛኝ ነው ማለትም ከጠበቅኩት በታች ነው ሆኖ ያገኘሁትኝ። በዚህ ፈተና በጣም ተጎድቻለሁ። በተለይ በአብቲቲድ ፈተና ዝቅተኛ ውጤት ነው ያመጣሁት። በጣም ሰርቻለሁ ብዬ ያስቤ ነበረ። ደግሞ በእኔ ብቻ አይደለም፣ ብዙ ተማሪዎች ናቸው እንደሱ ውጤት ያመጡት። ስለዚህም ተጎድቻለሁ በጣም ክፉ ነገር ነው ብዬ ነው የማስበው። ሌላው በከተማዋ አጋዜ ሁለተኛ መሰናደው ትምህርት ቤት የዩኒቨርሲቲ መግቢያ ፈተና የወሰደው ህሎፍ ወልደ ገብርኤል በበኩሉ ፈተናው በተለይ የስኮላስቲክ አፕቲቲዩድ የጠበቀውን እንዳልሆነ ነው የሚገልጸው። ውጤቱ ዝቅተኛ ነው የመጣ በአፕቲቲዩድ ላይ ፈተና እንደጠበቁት አልመጣልኝም። የኔ ብቻ ሳይሆን የሁሉ ጓደኞቼ የወረደ ውጤት ነው የመጣብን፣ ና ቢታይልን ደስ ይለኛል። የትግራይ ክልል ትምህርት ቢሮም የአስራ ሁለተኛ ክፍል ሀገራዊ ፈተና ውጤት ላይ ቅሬታ እንዳለው አስታውቋል። ቢሮው በፌስቡክ ገጹ ያወጣው መግለጫ እንደሚያሳየው ትግራይና ሌሎች ክልሎች በሀገራዊ ፈተና ላይ ቅሬታ ያላቸው ውጤቱ ይፋ መደረግ አልነበረበትም ብሏል። በሀገሪቱ የተፈጠረውን የጸጥታ ችግር ተከትሎ በአንዳንድ አካባቢዎች በሀገራዊ ፈተናዎች ላይ ኩረጃ በስፋት ታይቶ ስለነበረ ወደ ትምህርት ሚኒስቴር ቅሬታ አቅርበን ነበር ብለዋል። የቀረበው ቅሬታ እናየዋለን የሚል መልስ ተሰጥቶት ነበር ሲልም ቢሮ ገልጿል። ነገር ግን ቅሬታው ሳይጣራ ቆይቶ ውጤት ይፋ ይደረጋል ሲባል ተመልሶ የትግራይ ትምህርት ቢሮ ቅሬታውን ሳይጣራ ውጤት ይፋ መደረግ የለበትም ብሎ እንዳሳወቀ ገልጿል። ይህንን ተከትሎ ደግሞ ሐምሌ 7 2011 ዓ.ም የ12ኛ ክፍል መልቀቂያ ፈተና ውጤት ይፋ መደረጉ ትክክል አይደለም ብሏል። መግለጫው በአማራ ክልል አንዳንድ ትምህርት ቤቶች በተለይ በባዮሎጂና ኬሚስትሪ የትምህርት አይነቶች የታየ ውጤት አሳሳቢ ነው ብሏል። በተጨማሪም በስኮላስቲክ አፕቲቱድ የ የታየውን የኮድ መቃየር ተከትሎ ተማሪዎችና ወላጆች ጥያቄ እያነሱ ናቸው ሲል አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባ አድግራት። ሙልጌታ ጽባህን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ተያያዥ ነው። ትላንት ይፋ የተደረገው ይህ የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ውጤት ላይ ተመሳሳይ ቅሬታዎች የቀረቡበት መሆኑንና በድሬዳዋ ከተማም በግልና በመንግስት ትምህርት ቤቶች የተፈተኑ ቁጥራቸው በርከት ያሉ የ አስራ ሁለተኛ ክፍል ተማሪዎች ቅሬታቸውን ለማቅረብ ትናንትም ዛሬም በትምህርት ቢሮ መሰባሰባቸውን ጠቅሶ የዘገበው ደግሞ የድሬዳዋ ዘጋቢያችን አዲስ ቸኮል ነው። የሁለት ተማሪዎችን አስተያየትና የትምህርት ቢሮውንም ምላሽ ይዞ ቀርበዋል። ስሚያና ሙድ የሚባላል የመማርበት ትምህርት ቤት ኖትረዳም ነው። ያልጠበቁት ውጤት ነው የመጣው ሁሉም ነው የትምህርት አይነት ነው ወይስ የተወሰኑት ላይ ነው? ሁሉም የትምህርት አይነት ሳይሆን እንደዚህ ያመጣለሁ ብዬ ያልጠበቅኩት ትምህርት ላይ ነው። ውጤት እየደከመብኝ እና ያ እንዲታይልኝ ነው እዚህ የመጣሁት። ምን ምን የትምህርት አይነት ላይ ነው የተበላሸብኝ? ጂኦግራፊ፣ ኢኮኖሚክስ እና ማት አብቲቲዩድስ ነው። አብቲቲዩድ አልተበላሸብኝም። አስረኛ ክፍል አስረኛ ክፍል ማ ፎርም ያመጣሁት። አሁንስ ምን ምን አመጣሽ? በጣም ይደብራል። አሁን ውጤት ለመናገር ራሱ ያስጠላል። ጂኦግራፊ ሀያ ዘጠኝ ከመቶ፣ ግን ማምጣት የሌለብኝ ውጤት ከሰማኒያ በላይ ራሱ አመጣብኝ። በፍጹም አረጋግጬ ነው የሰራሁት ጂኦግራፊን በስነ ስርአት አረጋግጬ፣ ምክንያቱም ቃሉኝ የሰራሁት ትምህርት ነው። ስሚ አይሻ ጀማል ይባላል። ያልጠበኩት ውጤት ነው የመጣው ውጤት፣ ሁሉም የትምህርት አይነት ነው ወይስ የተወሰኑት? በሁሉም ሳይሆን ማትስ ብቻ ላይ ነው። ስንት መጣ መጣጥሽ? ሰላሳ አንድ ከዚህ በፊት ካረምሹ ጋር ልዩነት አለው። በጣም ልዩነት አለው። ማትሳም ሰራሁት ያልኩት ትምህርት ነው፣ እና ያልጠብኩት ውጤት ነው የመጣብኝ እሺ፣ አቶ መዋዛል ይባላሉ በድሬዳዋ አስተዳደር ትምህርት ቢሮ የኮሚኒኬሽን ጉዳዮች ክፍል ኃላፊ ነው። በዘንድሮው የአስራ ሁለተኛ ክፍል ፈተና ላይ አንዳንድ ቅሬታዎች በተማሪዎች በኩል ያጋጠሙበት ሁኔታ አለ። በተለይ በውጤት ላይ ይህን እንግዲህ የሀገር አቀፍ የፈተና ኤጀንሲም የገለጠበት ሁኔታ አለ። በአስተዳደር ደረጃም በተመሳሳይ ሁኔታ የተወሰኑ ተማሪዎች በውጤት ላይ ቅሬታ እንዳላቸው ቢሮ ድረስ በማምጣት ቅሬታቸውን ያሰሙበት ሁኔታ አለ። በተለይ በአፕሊቲዩድ ላይ ነው የአብዛኛው ተማሪ ቅሬታ ያለው። በተመሳሳይ በሀገር አቀፍ ደረጃም የአፕሊቲዱ ላይ ይመስለኛል በአብዛኛው ቅሬታ ያሰማውና በአስተዳደሩም የተወሰኑ ተማሪዎች በውጤቱ ቅሬታ እንዳላቸው ቅሬታቸውን አሰምተዋል። ይህንን ቢሮ እንግዲህ ቅሬታ መነሻ በማድረግ ጉዳይም ከመረመረ በኋላ ለፈተና የለ ሀገር አቀፍ የፈተናዎች ኤጀንሲ ጉዳዩን በደብዳቤ ያሳውቀናል። በነገ ሁለትም የቢሮ የፈተና ጉዳዮች አስተባባሪ ከሀገር አቀፍ ፈተና ኤጀንሲ ኤጀንሲ ጋር ውይይት የሚያደርጉ ይሆናል ማለት ነው በጉዳዩ ላይ። እሺ ከዚህ በፊትስ እንደዚህ አይነት ችግር አጋጥሞ ያውቃል? እንደ አዎ፣ እንግዲህ አንዳንድ ጊዜ ይሄ ነገር ይከሰታል። የዛሬ አራት አመትም በተመሳሳይ ሁኔታ በስሪ ሳብጀክት ላይ እንደዚህ አይነት ተመሳሳይ አጋጥሞ ነበረ በእሱ እንደገና ጉዳዩ ታይቶ እርምት የተሰጠበት ሁኔታዎች አሉ። በአብዛኛው የተማሪ ቁጥር በአፕሊቲዩድ ላይ ቢሆንም የተወሰኑ በሌሎች ሰብጀክቶችም በሬታ አለን የሚሉ ተማሪዎች አሉ አጠቃላይ እንግዲህ በአገር አቀፍ የፈተና ኤጀንሲ ሁሉም ሳብጀክቶች ታይቶ ችግሩ የት ጋ እንዳለ ያለውን ነገር በእነሱ በኩል የሚታይ አድማጮች አሁን ወደ ትምህርት ሚኒስቴር ምላሽ ነው የምናመራው። አዲስ ቸኮልን እናመሰግናለን። እኛ የሠራነውና የመጣ ውጤት የተራራቀ ነው ያሉ በሺዎች የሚቆጠሩ ተማሪዎች ዛሬም የቅሬታ ቅጽ ሲሞሉ መዋላቸውን ይጠቅስና ይንደረድራል እስክንድር ፍሬው በተከታዩ ዘገባው የኦሮሚያና የትግራይ ክልል ተማሪዎች ትምህርት ቢሮዎች ደግሞ በአንዳንድ የአገሪቱ ትምህርት ቤቶች በፈተና ሂደቱ ላይ የነበረው ችግር ሳይስተካከል ውጤቱ ይፋ መደረጉ ተገቢ አለመሆኑን ገልጸዋል ሲል ያስታውሳል። አገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ዋና ዲሬክተር አቶ አራያ ገብረ እግዚአብሔር ለአሜሪካ ድምፅ ሁኔታውን ሲያስረዱ ስኮላስቲክ አፕቲቱድ ቴስት በተሰኘው ፈተና ላይ የእርማት ችግር መፈጠሩ ተረጋግጧል። ፈተናው ለሚያርመው ፈተናውን ለሚያርመው ማሽን የተሰጡት የመልስ ቁልፎች ቦታ በመቃየራቸው ከሶስት መቶ አስራ ዘጠኝ ሺህ ተፈታኞች ግማሽ በሚሆኑት ውጤት ላይ ስህተት ተፈጥሮ ሊሆን እንደሚችል ነው ያብራሩት። የኦሮሚያና የትግራይ ክልል የትምህርት ቢሮዎች ቀረበ የተባለው ቅሬታም ለእኛ አልደረሰንም ብለዋል ዋና ዲሬክተሩ ኤጀንሲው ግን በአማራ በኦሮሚያ በደቡብና በቤንሻንጉል ክልሎች የሚገኙ 848 ተማሪዎችን ውጤት ይዞ እያጣራ መሆኑን አመልክተዋል በስኮላስቲክ አፕቲቲዩድ ቴስት የተፈጠረውን የእርማት ችግር በመፍታት የተስተካከለው ውጤት በሳምንቱ መጨረሻ ይፋ እንደሚደረግም ዋና ዲሬክተሩ አስታውቀዋል። በሌሎች ተማሪዎች እየቀረበ ያለውን ቅሬታ በተመለከተም ጭብጥ ያለው ከሆነ እናየዋለን ብለዋል። የፈተናውን ውጤት አስመልክቶም አዎንታዊ ሆነ አሉታዊ አስተያየት መስጠት መብት መሆኑን ያስታወሱት ዋና ዲሬክተሩ በተለይ በማህበራዊ ሚዲያ የሚሰጡ አስተያየቶች ግን መረጃን ብቻ መሰረት እንዲያደርጉ መክረዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የህይወትን ቀጣይ አቅጣጫ ቀሪውን ጉዞ የሚወስን የአንድ ምዕራፍ ማጠናቀቂያ የሌላ መጀመሪያ ተደርጎ ይወሰዳል። የአስራ ሁለተኛ ክፍል መልቀቂያ ፈተና ውጤቱ የቀረውን የህይወት ጉዞ እንደሚወስን ሽግግራቸውን እንደሚያሳምር መንገዳቸውን እንደሚያሳልጥ የሚያምኑ ሁሉ በጉጉት ሲጠብቁትም አዲስ አይደለም። በመላው አገሪቱ 319 ሺህ ተማሪዎች የተሳተፉበት የዘንድሮው የ12ኛ ክፍል የከፍተኛ ትምህርት መግቢያ ፈተና ውጤትም ከትናንት በስቲያ ይፋ ተደርጓል። ውጤቱ የጠበቅነው አይደለም ያሉ ተማሪዎች ቅሬታ ማቅረብ የጀመሩት ወዲያውኑ ነው። አዲስ አበባ አምስት ኪሎ ተብሎ በሚጠራው አካባቢ በሚገኘው የአገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ከትናንት ጀምሮ የታየው የተማሪዎች ብዛትም የቅሬታውን መጠን ያመለክታል። በሐዋሳ ከተማ የሚገኘው የፍራ ሞዴል አካዳሚ ተማሪ መሆኗን የገለጸችው መክሊት ታደለ የመጣው ውጤት እኔን አይገልጸኝም ብላለች። የእኔ ስኮላስቲክ አፕቲቲዩድን ሰላሳ ሁለት ነው የሚለው ውጤቴ ማለት ነው እና መስተካከል አለበት በአስተማሪ አሳርመኛ ያለን ውጤት ስናቀው ከፖለቲክስ የማይበልጥ ነው የነበረን ፈተናው ላይ ማለት ነው። ነገር ግን ሲመጣ ሰላሳ ሁለት ይላል ውጤቱ ማለት ነው። ስለዚህ ትምህርት ስኮላስቲክ አፕቲትዩዱን አሳርመሻል። እሺ፣ ከወጣች በኋላ ፈተናው እንዴት እንደሰራሽ ያውቀሻል። ሌሎቹም ተመሳሳይ መሆናቸው በምን አወቅ? ሌሎቹም እንደዛው ናቸው ማለት በጣም እርግጠኛ ስሰራ ጥያቄውን ይመጣልኛል መልሱ ቀጥታ ማለት ነው እና የመጣልኝ ሌላ ሆኖ ሳለ እዚህ ጋር የመጣው መልስ ሌላ ስለሆነ ቅሬታችንን ልናቀርብ ነው የመጣ ነው። ያው እንግዲህ እስኪ ያስገብተናል። ውጤቱን ከሳምንት በኋላ ብለውናል። ከሳምንት በኋላ የምናየው ነው የሚሆነው። የሁለት የሁሉንም ትምህርት በላችሁ ያስገባችሁ? አዎ እኔ የሁሉንም ትምህርት ብዬን ያስገባሁት። ከዚያው ከሐዋሳ የመጣው ጉዱራ ዱባለም ውጤቱ የእሱን ስራ እንደማያንጸባርቅ ይናገራል። ያ ሁሉም ሰብጀክቱ ነው የተበላሸብን። ለምሳሌ አሁን እኔ ከልጆችም ጋር ከጎበዝ ልጆች ጋርም ተገናኝተን ጥያቄ ስናስተያይ የሰራ ነው። ቢበዛ አንድ ክስ ቢኖረኝ እያልኩኝ የነበርኩት ስኮላስቲክ አፕቲቱድ የሚባለው። አዎ እና ስንት አመጣህ ግን? ሰማኒያ ስድስት ከዛ መቶ ሰማኒያ ስድስት ያመጣኸው? አዎ እና ማት ከሀምሳ አምስት በላይ እንደሰራኝ እርግጠኛ ነበርኩኝ። ሲሰራ መልስ እየመጣልኝ እየመለስኩኝ፣ ግን ከመቶ ሲሰጥ ስልሳ አምስት እሱንም ቅሬታ አስገብቻለኝ። ከዛ ኬሚስትሪ ኬሚስትሪ ቢያንስ ከሰባ በላይ ሰርቻለን። ቅሬታችን ለማቅረብ መጥተናል። ያው የሚሰሙን ከሆነ እናም በርከት ያሉ ተማሪዎች በሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ በመገኘት የቅሬታ ቅጽ ሲሞሉ ውለዋል። ከኮልፌ ቀራኒዮ ሚሊኒየም መሰናዶ ትምህርት ቤት የመጣችው መቅደስ ዘሪሁን በቅጹ ላይ ካሰፈረችው የተወሰነውን አንብባልኛለች። የውጤታችን ማሽቆልቆል በእኛ በተማሪዎች ምክንያት ነው ብዬ አላምንም እና ትምህርት ሚኒስቴር የተበላሸ ነገር ካለ እንዲያስተካክልልን በትህትና እገልጻለሁ። ምክንያቱም ያልተጠበቀ ውጤት ነው ያጋጠመን። የአገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ዋና ዳይሬክተር አቶ አርአያ ገብረ እግዚአብሔር በተለይ በስኮላስቲክ አፕቲቲዩድ ቴስት እርማት ላይ ችግር እንደነበር መረጋገጡን ለአሜሪካ ድምፅ አብራርተዋል። ችግሩ የተከሰተውም ፈተናውን ለሚያርመው ማሽን የተሰጡት የመልስ ቁልፎች ቦታ በመቀየራቸው እንደሆነ ተናግረዋል። የዩኒቨርሲቲ መግቢያ ብቃት መመዘኛ ስለሆነ በውክልና ከዩኒቨርሲቲዎች በተመረጡ ነው ፈተናው የሚዘጋጀው። ስለዚህ ፈተና ያዘጋጀው ሰው ነው ቁልፍ የሚሰጠው። ቁልፍ ሲሰጥ ዘንድሮ ምንድን ያጋጠመን ሁለቱ ኮድ ተዛብተው ማለት ያንዱ ለሌላ ለምሳሌ 19 ኮድ ነው የሚጀምረው 19 ትክክለኛ ነው፣ 20 ትክክለኛ ነው፣ 21 እና 22 ትክክለኛውን መልስ አይደለም ይዞ የመጣው ወደ መሽን ሲገባ መሽኑ የተሰጠውን ነው የሚሰጠው ያርማል ስለዚህ ከአራቱ ኮዶች ሁለቱ ችግር አጋጠማቸው ቦታ ተቀያየሩ ነው ቦታ ተቀያየሩ ይሄ ፓላሲ ውጤት ነው የሚያመጣው ና እንዳልከው ቤተሰብ ወላጅ ተማሪ በብዛት ሲጠይቅም መጠየቅ ብቻ አይደለም እኛም እናየዋለን ሪዛልቱ ለምሳሌ አራት መቶ አካባቢ ያመጣ ተማሪ ምን ያህል አቨሬጅ ሊያመጣ እንደሚችል ታውቃለህ ሰላሳ አርባ ሰላሳ አርባ ወይም አርባ ሃምሳ ሰማንያ እና ዘጠና ያመጣ ተማሪ አስራ አራት የሚገባበት ምንም ምክንያት አይኖርም። ዝም ብለህ ስታስበው ስድስቱን ትምህርት ከሰማና ከላይ መጥቶ አፕቲቲዩድ አስራ አራትና አስራ ሁለት ሲያመለክቱ በብዛት ይሄ ሊሆን አይችልም ብለን ወደ ምርምር ነው የገባ ነው። ምርምር ስንገባ እንግዲህ ስንፈልግ፣ ምንድን ነው ችግሩ ብለን የተሰጠን አንሰር ኪ መግባባት ስላለብን ትክክል አይደለም ብለን ኦፊሻሊ በደብዳቤ ጠየቅን። የሚሰራው ቼክ አድርጎ በአጭር ጊዜ ልትሰጠን ይገባል ተብሎ ተሰጥቶናል። አሁን እሱም መልሰን አስገብተን እየታረመ ነው። በአጭር ጊዜ ለውጥ ግን ይኖራል። አሁን የሚያጋጥመን ምን መሰለህ? በተሳሳት መልስ ቁልፍ የታረመ በትክክለኛው ሲታረም ከፍ ብሎ የነበረ ውጤት የተወሰኑቱ ዝቅ ይላል፣ አብዛኛው ግን ትክክለኛውን ያገኛል። እሱ አፕሮፕሬት ነው የሚሆነው። ምናልባት ነገ ወይም ቅዳሜ ጠዋት ላይ መልሰን በዌብሳይታችን እንለጥፈዋለን። ሌላ ውጤት ማለት ነው ሌሎቹ በሙሉ እንዳልሆነ የተስተካከለው የስኮላስቲክ አፕቲቲዩድን ለብቻ ትለጥፋላችሁ። መስራብ ላይ አብረን ልለጥፈው እንችላለን። ምንም ችግር የለውም። ለምን የሁለቱ የሁለቱ ትክክል ነው። አይቀየርም። ቅድም ያልኩ ሁለቱ ነው እናየዋለን። ለማንኛውም ደግሞ ከመለጠፉ በፊት ሌላ ድርጅት ተጨማሪ ስህተት መደገም አይቻልም። ቶሎሬት ሊደረግ ስለማይችል አይተን እናስተካክላለን። እሱ ነው። ይሄን መሠረት አድርጎ ግን አብዛኛው በጣም ዘመናዊ በሆነና አስተማማ በሆነ ነገር መታረሙ ስለማያውቅ፣ በነገራችን ላይ ይሄ ተደጋጋሚ ጥያቄ ስለነበረ ዶክመንተሪ አዘጋጅተን በትምህርት መገናኛኛ ቴሌቪዥን የለም ፕሮግራም በሱ እያስተላለፍ ነው ነው እንዴት እስካን ይደረግ ነበር ምንድን ነው የሚያመጣው? ሰው ግንዛቤ እንዲኖረው፣ ግንዛቤ ካለው የሚጠይቀው ጥያቄ እንትን ይሆናል። ያንም መሰረት በማድረግ ሌሎችም ተሳስተው ሊሆኑ ይችላሉ ብሎ በግምት ሰው እየመጣ ነው። ጥያቄ ይዞ ሲመጣ እምቢ ያትለውም። እዚህ ላይ እንቆይና ገር አስኮላስቲክ ሀብቲቲዩዱ ላይ እንቆይና

ተጨማሪ ሲኖር 1 ፈተናዎች ይበተናሉ ተብሎ አሰራራችን ይሄ ነው። ስለዚህ ግማሹ ይሆናል የሚል እምነት አለ። ወደ 160 ሺህ የሚሆኑ ተማሪዎች የቅሬታ አላቸው። ከዚህ ውስጥ ግን ማርካቸው ዝቅ ያለ ሁሉ እንዳለ ሁሉ ማልካቸው አላግባብ የተገኘው እንደገና ሲስተካከል ይለወጣል። ወደ ሌሎች ጥያቄዎች ልውሰድዎት። ቅድም የጀመሩልኝን ቅሬታም በተመለከተ አሁን በር ላይ ያናገርኳቸው አንዳንድ ተማሪዎች የሚነግሩኝ እኛ የመጣ ነው ለስኮላስቲክ አፕቲቲዩድ ብቻ አይደለም ከክፍለ ሀገር ሁሉ መጥተዋል። በነገራችን ላይ አሁን ከዋሳ የመጡ ተማሪዎች ሳናገር ነበር። ለምሳሌ በሌሎችም ፈተናዎች የሰራ ነውን አይደለም ያገኘ ነው ቅሬታ እየሞላን ያለ ነውም ስኮላስቲክ አፕቲቲዩድ ቴስቱ ብቻ ወይም ሰዓት ብቻ ይስተካከልልን ብለን ሳይሆን ሌሎቹም ይታዩልን ብለን ነው እያሉ ነው። ስለሱ ምን ይላሉ አቶ ራያ? ምንድን ነው ሲስተም ነው የምናየው። እርማቱ እንዴት ሄደ፣ መልሱ ቁልፉስ እንዴት ሄደ፣ የተገኘው ውጤት እንዴት ሄደ ነው። ይህ እያንዳንዱ አይደለም የሚያርመው፣ መሽኑ ጥቅል ነው፣ ባገኙት ኮድ ነው። ስለዚህ ለአንዱ ትክክለኛ ውጤት ሰጥቶታል ተብሎ የሚታሰብ ከሆነ ለሌላኛው የተሳሳተ ውጤት አይሰጠውም። አሰራር ግን ሰው ለምን ጠየቀ አይባልም። መጠየቅ ይችላል። ሁሉንም ይልል። አሁን ሰው ሁሉንም ምን ሁነው ነው ብለን እናያለን። አንደኛ ወደ ጥያቄ ወደ እንትኑ ከመግባቱ በፊት ስታየው የምታየው ነገር አለ በምሳ ሰላሳ አርባ የሚያገኝ ከሆነ ወይም በሳብጀክቶች ተመሳሳይነት ነጥብ ያላቸው ከሆነ አቅሙ መሆኑን ትገምታለህ። ተማሪው ግን የሚፈተነው እኮ ለመድፈን ነው። ሰባት ቦታ አገኛለሁ ብሎ ነው የሚያስበው። እኛ አንዳንዱ በጣም ጎበዞችንም ብለው የኋላ ታሪካቸውን ይዘው ይመጣሉ። እሱ አይደለም የታረመው፣ የታረመው ያጠቆሩት መልስ ወረቀት ነው። ስለዚህ ያጠቆሩት መልስ ወረቀት በደንብ ካፕቸር ተደርጓል። የተሰጠው መልስ የኮድ ለውጥ የለውም። ኢንዲቪጁዋል አይደለም በግሩፕ ነው የታረመው። ያንዱ ከሌለው ተለይቶ የሚወጣበት ነገር አይኖርም። ግን ጥያቄ ካለ ደግሞ ምንድን ነው ብለን እየከፈትን በቀላሉ ማየት እንችላለን። በቡድን አሰማርተናል። ለምሳሌ እስካሁን ስድስት ሺህ በግንባር መጥቶ ያመለከቱ ሰዎች አሉ ትናንትና ነዛሬ በፎርም የተመዘገበው ሁለተኛ ኦንላይን ኦንላይንም አለን። አሁን ከዋሳ አልተግባባንም እንጂ ባዩት ዌብሳይት ገብተው ውጤታቸውን ሲያዩ ቅሬታ ካላችሁ እዚሁ ግቡ እና ተመልከቱ ይላል። በወረቀት ላይ የሚያሰፍሩት ኢንፎርሜሽን እዛ ይገባል። እዛ ጽፎ ባለበት ማመልከት ይችላል። ሶስት ሺ ሰዎች ይህን አድርገዋል። ስለዚህ ከነሱ የምንፈልገው ምንድን ነው? አንደኛ ሬጅስትሬሽን ነንበር ሁለት ሰዎች በኢንተርኔት ተመዝግበዋል ኦንላይን ስድስት ሺህ በፊት ለፊት መጥተዋል። ስለዚ ዘጠኝ ሺህ ማለት ማለት። አሁንም የሚመጣ ሰው ካለ ይመጣል። ጭብጥ ካለው ማረጋግጥልህ፣ ጭብጥ ካለው ጥያቄያቸውን እና በቡድን ነው የምናየው፣ ጭብጥ ካለው ከፍተን ነው የምናየው። ሲስተሙ አለ፣ ዳታ ቤዙ አሁን። ድሮ ምንድነው አንሰር ሽቱን መፈለግ ሊያስፈልገን ይችላል። አሁን ግን አንሰር ሽቱ ራሱ እዛው ኮምፒውተር ውስጥ ካፕቸር ሆኖ ተቀምጧል። የዛሬ አራት አምስት አመት የመልስ ወረቀት አንተ ብትለኝ። አውጥቼ ላሳይ ይችላሉ። ኮምፒውተር ውስጥ አለ። ስለዚህ እሱን ማየት ይቻላል። ከዛ በኋላ ምንድነው የተነበበው ኤዲተብል አይደለም። ማንም ሰው ሊሰርዝ አይችልም። ማንም ሰው ሊጨምር አይችልም። በሲስተም ነው እራሱ ውጤቱን የሚያስተካክለውና በዛ አይነት መልከት ደስ እንዲለው ሰው እናያለን። ግን እሱ የነገሩኝ አሁንን ድጋሜ እንለጥፋለን ያሉኝ ስኮላስቲክ አፕቲቲዩድን አስተካክላችሁ ነው እንጂ አሁን ሌላውን ጥያቄ እያያችሁ አይደለም ማለት ነው። አሁን ተማሪዎቹ እርስዎ እንዳሉትም እየሰራ ነውን ፈተና ተፈትነን ከወጣም በኋላ ከሚያውቁ ከጎበዝ ተማሪዎች ጋር ከሚያውቁ ጋብረን አርመናል። ያው ሁሉም ተማሪ ያደርጋል። ሶም እንደሚያውቁት ፈተና ሰርቶ ከወጣ በኋላ ስንቴክስ አገኘው የትኛውን ተሳሳትኩ የሚለውን በዛ መለኪያ እንኳን ያመጣነው ውጤት አይደለም፣ እዚህ ላይ የተንጸባረቀው የሚል ነው። አሁን አይ እሱ እንደዛ ሊያደርጉ ይችላሉ። እዛ ላይ አስተያየት መስጠት አልችልም። ምክንያቱም አንዱን ኮርጆ ሰርቶ የሌላው ውጤት ከፍተኛ ሆነ የእሱ ዝቅተኛ ሲሆን እያንዳንዱን ነው የምታዩት። እኔ አሁን በግሩፕ የታረመ ስለሆነ ጥያቄ ማቅረብ ይችላሉ። ሀቅና ጭብት ካለ ይታያል ብያለው። በዚ አይነት መልክ ማስተካከል ካለብን እናስተካክላለን ለእያንዳንዱ ደግሞ በጠየቁት ዌብሳይት ላይ ቼክ ማድረግ ትችላለ ኤኒ ታይም ሌሎቹ ግን እያንዳንዱ ነው የምታየው። እንደ ቡድን የምናይለት የለም። እዚህ ላይ ግን እንግዲህ እርስዎም እንደሚያውቁት ተማሪዎች አሁን በዚህ ውጤት ምክንያት ከፍተኛ መጉላላት ደርሶባቸዋል። ከክፍለ ሀገርም የመጡ አሉ። ደንግጠዋል። አንዳንዶቹ ያው ሕይወትን ይወስናል እንደ አይነት ፈተና ቀጣይ የህይወት መስመርን ይወስናል። ወላጅም እንግዲህ 12 ዓመት ለፍቶበት ነው ውጤታቸውን የሚጠብቀው እና እንደ አይነት ችግር ሲፈጠር አቶ አርያ በእናንተ በኩል ህብረተሰቡ ግንዛቤ እንዲኖረው ከማድረግ አንጻር እንደው ይቅርታ ከመጠየቅም አንጻር ይቅርታ እስከመጠየቅም ከመሄድ አንጻር ምን ያደርጋችኋቸው ጥረቶች አሉ? እስቲ የዚህ ለምሳሌ የተጨበጠ የተገኘውን የአፕቲቲዩድ ፈተና ማንም ያበላሹ ማንም እንደ ትምህርት ኤጀንሲ ይቅርታ ጠይቀናል። አጣርተን ትክክል መሆኑን ካረጋገጥን በኋላ እንዲስተካከል አድርገናል። የእኛም ፓርትነር በጽሁፍም ጭምር ይቅርታ ጠይቋል። ውጤቱ እናንተ አጋሪ ሆነው ማለት ማን ነው? እንግዲህ አንዱ ዩኒቨርሲቲ ብላ ይሻሉ አንዱ ዩኒቨርሲቲ ለምንድን ነው ፈተና የሚያወጣው ከሌ ነው ከሌ ነው ብሎ ለመናገር በሚዲያ ሊያስቸግር ይችላል። ተነግሮም ሊሆን ይችላል። ግን እንደ ባለሙያነት ይሄ ነው ፈተና የሚያወጣው መሱ የሚሰጠው ይሄ ነው ብሎ ለመናገር ትንሽ ያስቸግራል። ፈተና ሚስጥር ነው ብለን ስለምንገምት እጅ ላይ እስኪደርስ ድረስ ሚስጥር ነው። እጅ ከደረሰ በኋላ ያው ሚስጥር አይደለም፣ ማንም ያገኘዋል። አቶ አሪያ እንግዲህ ይሄ የአስራ ሁለተኛ ክፍል መልቀቂያ ውጤት ወይ ደግሞ የዩኒቨርሲቲ መግቢያ መመዘኛ ፈተና ይፋ ከተደረገ በኋላ በማህበራዊ ሚዲያም መነጋገሪያ ሆኗል። አንዳንዱ ወገኖችም የራሳቸውን ትርጉም እየሰጡት በተለያየ መንገድ ውይይት ተደርሶበታል እና ከዚህ አንጻር ምንድን ነው የእርስ አስተያየት ፖለቲካዊ ትርጉም ጭምር እየተሰጠው የቀጠለበት ሁኔታ አለ ይሄ አሁን ይፋ የተደረገ ውጤት ይህም በተመለከተ ትናንትናም አንድ አጋጣሚ ሲወያዩ አይቻቸዋለሁና በማህበራዊ ሚዲያ ፖስት የተደረገ የተለቀቀ ውይይት ነው ያዩት አዘንኩ በጣም ነው ያዘንኩት ለምንድን ነው አንደኛ በእውቀት አይደለም ውይይታቸው በእውቀትና በመረጃ ላይ የተመሰረተ አይደለም። በመረጃ ላይ እና በእውቀት ያልተመሰረተ ነገር ደግሞ ትክክል እንደሆነ የዛን ዚህ ጊዜ ትሉ ቢኖረኝ እነግራቸው ነበር። እንደኔ እንደኔ ግን መረጃ መቼም ለማህበረሰቡ ሲሰራጭ ትክክለኛ መሆን አለበት። ይሄ ተብሎ ተብሎ አዲስ ነገር አይደለም የምናገረው እኔ፣ ተነግሮ ተነግሮ ያለቀ ነገር ነው። እኔ ግን አሁን በራሴ በዚህ በትምህርት ኤጀንሲ ውስጥ ገብተው ሲናገሩ ሳይ፣ የማያውቁት አሰራሩ ምን እንደሆነ ሳያውቁ ልክ ተቆርቋሪ ሆኑ ሲናገሩ እንዴት እያበላሹ እንደሆነ ነው ያየሁት። ይልቅስ ምን ቢሆን ነው እንዲህ ችግር ሲያጋጥም ሲመጡ ቁጭ ብለው ምንድን ነው አሰራሩ እንዴት ነው የምትሰሩት? ግልጽ ነው በነገራችን ላይ ዶክመንተሪ ፊልም አዘጋጅተን ልናሳይ እየሞከርን ነው። እሱም በዚህ ከፍተኛ አንድ ጊዜ በኢቲቪ ተላልፏል ይመስለኛል። በዚህ በትምህርት መገናኛም እያስተላለፍን ነው፣ ለረጅም ጊዜ ቆይተናል። እሱን አሰራር እንለጥፋለን። ሰው አሁን ሁሉም ሰው ገብቶ ማየት አይችልም እንጂ የሚፈልግ ሰው ካለ ተራይቶ ቢመጣ እናሳየዋለን፣ ችግር የለውም። አውቆ አይቶ ከዛ ኋላ ቢተች፣ የተጨበጠ መሰረት ላይ አድርጎ ቢተች ላንተም ማስተማሪያ ይሆናል ለኤጀንሲው ምድገት ይሆናል። በነገራችን ላይ ኤጀንሲ የሁላችን ስራ ነው የሚሰራው። በቅደም ተከተል እዚህ ያለ ነገ ልንተወ እንችላለን። ስለዚህ በዚህ አይነት መልክ አለ። ግን የትግራይ ክልል ትምህርት ቢሮ በፌስቡክ ገጹ ባሰፈረው አስተያየት፣ በአንዳንድ የአገሪቱ ትምህርት ቤቶች በተለይም በአማራ ክልል በሚገኙ አንዳንድ ትምህርት ቤቶች የነበረው የፈተና ሂደት ግድፈት እንደነበረው ገልጾ እንዲታረም ሲጠይቅ መቆየቱን አመልክቷል። የኦሮሚያ ክልል ትምህርት ቢሮ በበኩሉ በደቡብ በኦሮሚያ በቤንሻንጉልና በተለይም በአማራ ክልል አንዳንድ ትምህርት ቤቶች የነበሩ የፈተና ሂደት ግድፈቶች እንዲታረሙ መጠየቁን አስታውቋል። በነዚህ ሁለት ትምህርት ቢሮዎች ቅሬታዎች ላይ ምላሽ እንዲሰጡ የጠየኳቸው አቶ አራያ ገብረ እግዚአብሔር ተከታዩን የመለሱት፣ እኛ አሰራራችን ምንድነው መሰለ ከፈተና ጣቢያ የሚመጣው ሱፐርቫይዘር ቺፍ እንቪጅለተር ሪፖርት ያደረጉበት ጽሁፍ የጽሁፍ ሪፖርት ያደረጉበት ፈተና ሲሰርቅ ሌላ ነገር የተደረገ ነገር ካለ በሚቀርቡ ሪፖርቶች እርምጃ ይወሰድባቸዋል። እነዚህ ልጆች የቀረቡ በጽሁፍ በስነ ስርአት የቀረቡት ልጆች መረጃ አለ። እንደ ሚዛኑ ሙሉ ለሙሉ የተሰረዘበት አለ። እንደ ሚዛኑ ደግሞ አንድ ትምህርት የተሰረዘበት አለ። ለምሳሌ ሞባይል ይዞ የሚገባና በፈተና ጣቢያ ላይ ድብድብ የሚፈጥር ሰው ካለ አውቶማቲክ ነው። መመሪያችን ይሄ ነው የሚለው። እዛው መመሪያችን ላይ ምን ይላል መሰለ? የጋሸበ ውጤት ያለና የተረጋገጠ ከሆነ ይላል። የጋሸበ ውጤት ማለት ያልተጠበቀ፣ ያልተጠበቀ የጋሸበ ውጤትና ተጠበቀ ካለ በኤክስፐርቶች ሲረጋገጥ ይፈተሽና ውሳኔ ሀሳብ ይቀርባል። ለሚመለከተው እንትኑ እንዲወስ ይደረጋል። አሁን ያልካቸውን ቅድም ክልል እንዲሁም ውጤቱ አንዱ የቆየው ይሄ ነው፣ ሲጣራ ነው የቆየው። አሁን ከመለቀቁ በፊት የነበረውን መግለጫ ያስተውለው ከሆነ ሰዎች፣ የተወሰኑ ተማሪዎች 846 ተማሪዎች ውጤታቸው ሆልድ ተደርጓል። ሆልድ ተደርጓል ማለት ሊለቀቅ የሚችላል ማጣራት አለብን። ዝም ብለው ምክንያቱም ሪፖርት የተደረገበት አይደለም የያዝነው ነገር ነው እና ምናልባት ክልል ናቸው ከአራቱ ክልል ቅድም ካልኳቸው አማራ፣ ኦሮሚያ፣ ቤንሻንጉል ጉምዝና ደቡብ፣ ከነዚህ ክልሎች እንዳሉ ኦፊሻልን በመግለጫ ሰጥተናል። ውጤቱ ከመገለጹ በፊት ተናግሬ ያለሁት እኔ እኮ 846 ተማሪዎች ተይዞባቸዋል ብለናል። ሚዲያው እንደዚህ እንትን እንዳይል አሁን ተገለበጠና እንደ አዲስ ልክ አዲስ ግኝት አድርገው አሁን ትግራይ ክልልና ሌሎች ክልሎች እንዳልከው ሪፖርት አድርገናል የሚሉ ትለኛ አይደለም አልደረሳቸውም። እናንተ ጥያቄ አሁን ነው የሚሰማኝ። ብንሰማም ግን አጣርተን ጀስፋ ያድርገን ነው እንጂ ምን ሄደው ዝም ብሎ የሚሮጥ ነገር አይደለም። ለምን የማንንም ውጤት ኮች ብሎ ማንም ተነሶ መንጠቅም መስጠትም አይችልም። የጋሸበ ካለ ግን ታያለህ። ይሄን በስነ ስርዓት እያጣራ ነው። አሁን ደግሞ ትምህርት ሚኒስቴር ጠቅላላ ከክልሎቹ ሳይቀሩ በራሱ መነሻ እነዚህ ላይ አተኩሬ ላጣራ ተብሎ ቡድን አቋቁሞ በአጭር ጊዜ ውስጥ ውሳኔ ሀሳብ ይዞ ይቀርባል። እነዛ ሰዎች ላይ እርምጃ ይወሰዳል። ስለዚህ መውስዱሰዎች ተማሪዎቹም ሊሆኑ ይችላሉ። አስፈላጊ የሆነ ከተገኘ ትምህርት ቤትም አላውቅም። ግን እሱ የምርመራው የፋርዘር የምርመራው ውጤት ነው። የስምንት መቶ አርባ ስድስቱን ያወቅናቸውን የለም ውሳኔ ያስፈልጋቸዋል ብለን የገመትናቸውን መረጃ ሳይኖሩን አስታውስ ሪፖርት ሳይደረግ ይዘናል። እሱን ደግሞ ያው ክልሎችም ተጠርቶ ከእነሱም ጋር ተሳትፎ እየተደረገው ነው። የአገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ እንዳስታወቀው የተስተካከለው የፈተና ውጤት በሚቀጥሉት ሁለት ቀናት ይፋ ይደረጋል። በሌሎች የትምህርት አይነቶች ላይ የተነሱ ቅሬታዎች ደግሞ በሂደት ሊታዩ እንደሚችሉ ጠቁሟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ይህን የሁለተኛ ደረጃ መልቀቂያ ፈተና ውጤት ተንተርሶ ከቅሬታዎቹ እስከ ትምህርት ሚኒስቴር በተከታታይ የቀረቡትን ዝግጅቶች ነበር ያስተናገድ ነው። አሁን ወደ ደቡብ አፍሪቃ ወደሚወስድን ሌላ ዘገባ ነው የምንሻገረው። በደቡብ አፍሪቃ ሶዌቶ ግዛት በስደተኞች ላይ ጥቃት ተፈጸመ። ትናንት በደቡብ አፍሪካ ስዌቶ ግዛት በኢትዮጵያውያን ሰፋሪዎች ላይ ጥቃት መፈጸሙ ተነገረ ሲል ይንደረደራል የደቡብ አፍሪካ ፖሊስ ቃል አቀባይ ሁኔታውን ለመቆጣጠር የፖሊስ ኃይል በቦታው ማሰማራቱን ገልጾ ገልሞ ዳዊት ነው ተከታዩን ያደረሰን። ደቡብ አፍሪካ ሶዌቶ ግዛት በሚኖሩ ስደተኞች በአካባቢው ነዋሪዎች መዘረፋቸውን በደቡብ አፍሪካ የኢትዮጵያ ማህበረሰብ አስታወቀ። ናዊ ሙሳ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሊቀመንበር በገጠሩ የሶዌቶ ግዛት አካባቢ በተፈጸሙ ጥቃት ኢትዮጵያውያን ንብረታቸው መዘረፉን ተናግረዋል። ትላንትና እንደ ኢትዮጵያ አቆጣጠር ወደ አንድ ሰዓት አካባቢ በደቡብ አፍሪካ ሶዌቶ በሚባለው ዙሪያ ብዙ የገጠር ከተሞች አሉና በዛ በገጠር ከተማ ውስጥ ከተለያዩ አገር የመጡ ስደተኞች የስደተኞች የውጭ ሀገር ዜጎች ፋዛሾፕ ወይም ደግሞ የሚሊል ሸቀጣሸቀጥ ስራ ላይ የተሰማሩ በብዛት ወደሚገኙበት አካባቢ የአገሪቱ ሕዝቦች ያው በአንድ ላይ በመሰብሰብ ያለውን ሱቃቸውን በመስበር እና ዕቃቸውንም በመውሰድ ብዙ እንግልትና የንብረት ማውደምን እንደገና ደግሞ ሰዎችንም ከአካባቢው በማባረር ንብረታቸውን የዘረፉበት ሁኔታ ነው ያለው። አቶ ናሀዊ ሲናገሩ ጥቃቱን የፈጸሙ ነዋሪዎች ባለፈው ሳምንት በደቡብ አፍሪካ ፖሊስ ፖሊስና በስደተኞች መካከል የተፈጠረውን አለመግባባት ለመበቀል እንደፈጸሙ ተናግረው ፖሊስ ለማስቆም ቢሞክርም ሰዎቹ መንገድ ዘግተው ጥቃቱን ፈጽመዋል ብለዋል። መንስኤው ባለፈው ጊዜ በጆሃንስበርግ ዋና ከተማው ላይ በስደተኞችና በፖሊስ መካከል በተደረገው ግጭት ስደተኞች ፖሊሳችንን ስላጠቁ እየከፈልን ያለ ነው። ፖሊስ ስራውን መስራት ስላልቻለ እኛ ደግሞ የፖሊሶቻችንን እየተበቀልን ነው። የምን ነገር ነው የሚያወረ መንግስት፣ ጥቃትን ለማድረግ ወይ ደግሞ የመንግስት የጸጥታ አካሉ ወደዛ አካባቢ ባይደርስ ኖሮ የሰው ህይወት ላይም ከፍተኛ ጉዳት ሊደርስ ይችላል ብለን ነው የምናምነው። ይሄ ሊረግ ቢሆን ደግሞ ሊቀዘቅዝ የሚችሉ የጸጥታ አካሉ እዛ ቦታ ላይ ተገኝቶ የሚችለውን ያክል እርዳታ ሲያደርግ ነው የሰው ህይወትን መትረፍ የሚችለው እና በሚቻላቸው መጠን አድርጓል። አቶ ናዊ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ በሰውቱ አካባቢ የሚኖሩ ትውልድ ኢትዮጵያውያን ጥንቃቄ እንዲያደርጉ መልእክት አስተላልፈዋል ብለዋል። የደቡብ አፍሪካ ኤስኤቢሲ ስለ ጥቃቱ ዘግቧል። በትላንትናው ጥቃት በሶዌቶ ዞላ፣ እንዳኒ ኦክባ እና ኦርላንዶ በሚባሉ ቦታዎች የስደተኞች ሱቅና ንብረቶች ተዘርፈዋል ብለዋል በዘገባው። ከጥቃቱ በኋላ የደቡብ አፍሪካ ፖሊስ ቃል አቀባይ ካይማ ኩቤሌ ለጋዜጠኞች ሲናገሩ ሁኔታውን ለመቆጣጠር የአገሩ ፖሊስ በቦታው ተሰማርተዋል ብለዋል። በአካባቢው ሱቅና ንብረት ያላቸው ነዋሪዎች ንብረቶቻቸውን በሰላም እንዲያወጡ ለማገዝ ፖሊስ ተሰማርተዋል። አሁን ሁኔታዎችን እያረጋጋነን። ነገር ግን የሶዌቶ ማኅበረሰብ አባላት ስሞታ ካላቸው ወደሚመለከተው የመንግሥት ኃላፊ እንዲያቀርቡ እንጠይቃለን። በስሜት እየፈጸሙ ካሉት አድራጎት እንዲቆጠቡም እናሳስባለን። በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሊቀመንበር አቶ ናዊ በዚህ ጥቃት በሀገሩ የሚኖሩ ትውልድ ኢትዮጵያን ላይ የደረሰውን ጉዳት ዝርዝር ለማወቅ እያጣራን ነው ሲሉ ተናግረዋል። አክለውም ባለፈው ሳምንት በደቡብ አፍሪካ ፖሊስ ተይዘው ከታሰሩ ከ600 በላይ የውጭ ዜጎች 19 ኢትዮጵያውያን የመኖሪያ ፍቃድ ስለሌላቸው እስካሁን ፍርድ ቤት ውሳኔ በመጠባበቅ ላይ ናቸው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው እናመሰግናለን። አድማጮች፣ አንድ ማስታወሻ የተዘነጋ ላሰማ። ቀደም ብለን ባቀረብነው በሰፊው በዘገብንበት የሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ብሔራዊ ውጤት ቅሬታና የትምህርት ሚኒስቴር ምላሽ ላይ ያን ተንተርሶ በተዘጋጁት በርካታ ዝግጅቶች ውስጥ ከአማራ ክልል ትምህርት ቢሮ ተመሳሳይ አስተያየት ለማግኘት የተደረገው ጥረት እንዳልተሳካ እንገልጻለን፣ እንደደረሰንም እናቀርባለን። አሁን ባህልና የአሉላ የባህልና ማህበረሰብ አዘጋጁ አንተነህ፣ ሰፋ ያለ ውይይት እንዳዘጋጀህ ነው የገለጽክልን የመተላለፍ እድሉ ከሰዓት አንጻር ምን ይመስላል? የምንም ምን ይመስላል? ቁንጅል አድማጮች የሚጠብቁ ካሉ በዚህ ሰዓት የሚቀርበው በየሳምንቱ ባህልና ማህበረሰብ ነው። ዛሬ ሰፋ ያለ ውይይት አዘጋጅተን ነበር። የቀደመው ደጋግመን የጠቀስነው የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ቅሬታና የትምህርት ሚኒስቴር ምላሽ፣ ሌሎች ዘገባዎቻችን ሰዓቱን ስለወሰዱ ስለ ይዘቱ ብቻ በመጠኑ ጠቅሰን ወደሚቀጥለው አጭር ዘገባ እናልፋለን። መልካም አስቀድመህ እንደገለጽክልኝ የሚያጓጓ እና ጥሩ ጥረቶችን የያዙ ሰዎችን ና ያነጋገርከው ና ገለጽ አድርገህልን ታልፍ። መልካም ቆይታ፣ አመሰግናለሁ። በትክክል የሚያጓጓ ነው። ተስፋ ይባላሉ። በእንግሊዝኛ ምህጻረ ቃሉ በአማርኛ ሲነበብ ተስፋ የሚል ድምፅ ይሰጣል። የአጀማመራቸው የፕሮጀክት ማኔጅመንት የሚባለውን የስራ አመራርን አሰራር በኢትዮጵያ ውስጥ ለሚታዩ አብዛኞቹ የፕሮጀክት ችግሮች የስራ አመራር ብቃት አለመኖሩ ነው የሚለው መነሻ ያካትታሉ። ነገር ግን በጣም የሚማርኩ የከፍተኛ ትምህርት ተቋማትን በተለይ የምህንድስና ትምህርት ቤት ተማሪዎችን አሰራር የቀየረ ከ10000 ዶላር የሚያስወጣ ማሽን በ250 ዶላር ብቻ የሚቀርብበት አይነት ላብራቶሪውም ቤታቸው የሚወስዱበትን የሞከሩበትን ስራ ሁሉ ያሳያል። በሰፊው እንግዲህ ከተቻለ በነገው ምሽትና በቅዳሜ ምሽት እናቀርባለን። መልካም እንግዲህ አድማጮቻችንን የባህል መድረክ አድማጮችን ይቅርታ እንጠይቃለን ወደ ቀጣዩ ዝግጅት ለማለፍ ቀጣዩ ዘገባ ወደ ዩጋንዳ የሚወስደን ነው። የዩጋንዳ የኮሚኒኬሽን ኮሚሽን ለንግድ ሲሉ በድረገጽ የሚያትሙት ሁሉ በመንግስት መመዝገብ እንዳለባቸው ባለፈው ሳምንት አስታወቀ። አሳታሚዎቹ በድረገጽ የሚያሰፍሩት ይዘት ሁሉ ተገቢ መሆኑን ለማረጋገጥ ክትትል ያስፈልጋል ብሏል። ኮሚሽኑ የዩጋንዳ የሶሻል ሚዲያ ተጽዕኖ አሳዳሪዎችና የዜና ድርጅቶች የመናገርና የመጻፍ ነጻነትን ወደ መገደብ የሚያመራ እርምጃ አድርገው አይተውታል። ይሄንን ዘጋቢያችን ሐሊማ አቱማኒ ከካምፓላ የላከችው ዘገባ አለ። አዳነች ፍስሐዬ ታቀርባለች። በድረገጹ ኩሩ ገበሬ በመባል የሚታወቁት በቴናቱ መሀያዝ ስለ እርሻ የሚያስተዋውቁ ቪዲዮዎችን በኢንተርኔት ያስተላልፋሉ። ገበሬዎች ገበያቸውን ለማሻሻል ስለሚችሉበት መንገድም ምክር ይሰጣሉ። ቱማሃይስ 17 ሺህ 00 የድረገጽ ተከታዮች አሏቸው። የሀገሪቱ ሕዝብ ቁጥር 43 ሚሊዮን በመሆኑ የተከታዮቻቸው አሃዝ ብዛት የለውም ሊባል ይችላል። ነገር ግን በድረገጽ በሚያስተላልፉት ጠቀም ያለ ገንዘብ እያገኙ በመሆናቸው እሳቸውን የመሳሰሉት የድረገጽ አሳታሚዎች የሚያስተላልፉትን ይዘት ሁሉ መመልከትና በደንቡ መሰረት የሚሰሩ መሆናቸውን መከታተል ስለሚያስፈልግ መመዝገብ ይኖርባቸዋል ብለዋል የሀገሪቱ ባለሥልጣኖች። ቱሙሃይስ ግን ቁጥጥር ከሚደረግብኝ ግብር መክፈሉን መርጣለሁ ብለዋል። በድረገጽ ለማስተላለፈው ለእያንዳንዱ ሶስት መቶ ቢከፈለኝ የማገኘው ይህን ያህል መሆኑን እንደምታውቁ እርግጠኛ ነኝ ከዛ አንድ ከመቶውን ስጪኝ ብትሉኝ እሰጣችኋለሁ፣ ግን በምዝገባ ስር ተደብቃችሁ አትምጡብኝ ነው የምለው። ሌላ ልታስተዋውቁት የምትሞክሩት ነገር አለና የኡጋንዳ የኮሚኒኬሽንስ ኮሚሽን በድረገጽ የሚተላለፉት ይዘቶች ሲበዙ ሕዝብን ሊያነሳሱ የሚችሉ የተሳሳቱ ይዘቶች ይኖሯቸዋል ይላሉ የኡጋንዳ የኮሚኒኬሽንስ ኮሚሽን ቃል አቀባይ ኢብራሂም ቢቦሳ። ተደማጭነት ያላቸው ሰዎች ህጋዊ ፈቃድ ቢኖራቸውም እንኳን እንዲመዘገቡ ማስገደድ ስለሚያስተላልፉት ይዘት እንዲጠነቀቁ ያደርጋቸዋል ይላሉ። እነዚህ ሰዎች የሬዲዮና የቴሌቪዥን ስርጭት በኢንተርኔት የሚያስተላልፉና እትም የሚያወጡ ናቸው። ሆኖም የዛን ያህል ደግሞ ጦማሪያንና የፌስቡክ ተጠቃሚዎችን የመሳሰሉት የድረ ገጽ መድረኮችን የሚጠቀሙ ሰዎችም አሉ እያልን ነው ይህም ያው የንግድ አላማ ያለው ነው ገንዘብ ያገኙበታል በመሠረቱ ሰፋ ላለ አድማጭ መረጃ ያስተላልፋሉ የሚያስተላልፉት ወሬ ይዘት ወሳኝ በመሆኑም መመዝገብ አለባቸው እንላለን ሮስቤል ካጉሜርን የመሳሰሉ ጦማሪያን ግን ኡጋንዳ በድረገጽ የሚተላለፉትን መረጃዎች የምትቆጣጠርባቸው ሕጎች ያሏት በመሆኑ የመመዝገቡ ግዳጅ አሳሳቢ ነው ብለዋል። we see these undertones are very political and very, really rooted in the fact that Uganda is a very young country and the person who's seeking to stay in power longer is older. The <laughs> <and, and laughs> The population <which> is older. The population Uganda is a <good> very young country. We have to be very careful because we <good>. have to be very careful because we have to be very careful. የሚመርጠው ህዝብ ግን ለመጀመሪያ ጊዜ በዕድሜ ያነሰ ይሆናል። እነዚህ መራጮች ታዲያ ከድረገጽ አይለዩም፣ እንዴት ብለው ያለውን ሁኔታም የሚቃወሙ ናቸው። ኡጋንዳ ባለፈው ዓመት ማህበራዊ ሚዲያን ግብር ማስከፈል ጀምራለች። ብዙ የድረገጽ ህትመት ሰዎች ታዲያ መንግስት የመናገር ነፃነትን ለመገደብ የሚያከናውነው ጥረት አድርገዋ አይተውታል። የኔሽን ሚዲያ ግሩፕ ዋና አዘጋጅ ቻርልስ ቢቻቺ የምዝገባውን ተግባር ማስፋቱ ስለ ፕረስ ነጻነት ስጋት ያሳድራል። ነገር ግን በህጉ መሰረት ያለ ነገር ነው ብለዋል። የዩጋንዳ ኮሚኒኬሽን ኮሚሽን ሚዲያውን በመቆጣጠር በኩል ምን ያህል ርቆ ሊሄድ እንደሚችል እየፈተሸ ነው። እንደ ሚዲያም መታገል ያለብን ይመስለኛል። ነገር ግን በህጉ መሰረት ነው መቋቋም የሚኖርብን። ባለሥልጣኖች የዩጋንዳ ሚዲያ አካላት ተመዝግበው እንደሆነ በቀላሉ ለማወቅ የሚችሉ ቢሆንም ግለሰብ ጦማሪያንን የመሳሰሉትን ሰዎች ምን ያህል ሊከታተሉ እንደሚችሉ ግልጽ አይደለም። የትእዛዙን መከበር ለማረጋገጥ ምን ዓይነት እርምጃ እንደሚወስዱም አይታወቅም። አዳነች፣ እናመሰግናለን ዘገባው። አድማጮች፣ አሁን የመጨረሻው ቅንብራችን ሰዓት ከተገኘ የስፖርት ዜና ማለን፣ ሳይንስና ቴክኖሎጂ አዘጋጅና አቅራቢ ሰለሞን አባተ። አፍሪካና ቴክኖሎጂ፣ ባለፉ ቅርብ ሳምንታት ፓሪስ ላይ የተካሄደ ጉባኤ የአፍሪካን የቴክኖሎጂ ዕድገትና ዕጣ ፈንታ አንስቶ መክሯል። አፍሮባይትስ እና ቪቫቴክ የሚባሉ ኩባንያዎች ኃላፊዎችና የመረጃ ቴክኖሎጂው ዓለም ባለሙያዎች አፍሪካን የገበያው ጎዳና ማድረግ በሚቻልባቸው ሁኔታዎችና ዛሬ እየታዩ ባሉ መሰናክሎች ላይም ተነጋግረዋል። በኒውዮርኩ የአክሲዮን ገበያ ላይ ተፎካካሪነቱ እየጎላ የመጣውን በአፍሪካ የመጀመሪያውን ግዙፍ የግብይት ስርዓት ጁሚያን ጨምሮ ለንግዶቻቸው ማስጀመሪያና ማስፋፊያ ሊያውሉት የሚችሉትን ጥሪትም የሚያስገኙባቸውን ሁኔታዎች አንስተው መወያየታቸውን ፓሪስ የሚገኘው ሪፖርተራችን ኒኮ ፒኞ ዘግቧል። ለነገሩ አፍሪካውያኑ የመረጃ ቴክኖሎጂ ግንኙነቶችና ግብይት ጀማሪ ኩባንያዎች በጥሩ ሁኔታ ላይ እንደሚገኙና ጥሩ ድጋፍም እያሰባሰቡ መሆናቸውን ባለፈው የአውሮፓ ዓመት የተቋቋመው ፓርቴክ አፍሪካ የሚባለው የሽርክና ድርጅት አመልክቷል። በ19 የአፍሪካ ሀገሮች ውስጥ ያሉ 146 ጀማሪ ኩባንያዎች 1.16 ቢሊዮን ዶላር ለመነሻ ጥሪታቸው ማሰባሰብ ችለዋል። ከዚህ ውስጥ የአንበሳውን ድርሻ የያዙት የኬንያ የናይጄሪያና የደቡብ አፍሪካ ዲጂታል ሥራ ፈጣሪዎች ግብፅን ከኋላቸው አስከትለው 78 ከመቶውን የስታርታፕ ካፒታል ተቀራምተዋል። ይሁን እንጂ በእንግሊዝኛ ተናጋሪዋና በፈረንሳይኛ ተናጋሪቱ አፍሪካ መካከል የጎላ ልዩነት እንዳለ ይታያል። ከፈረንሳዩ ክፍል ቀዳሚቱ ተጠቃሚ ነች የምትባለው የሴኔጎል ሥራ ፈጣሪዎች ከገቡባቸው አራት ውሎች ያገኙት ሀያ ሁለት ሚሊዮን ዶላር ነው። ፈረንሳይኛ ተናጋሪዎቹ አፍሪካውያን ከእንግሊዝኛ ተናጋሪዎቹ ጋር ሲነጻጸሩ ፈረንሳዮቹ የሚንቀሳቀሱት በትናንሽ ገበያዎች ላይ ነው። ጥሪትና ምክርም ያጥራቸዋል። በፈረንሳይኛ ተናጋሪ አፍሪካውያን ዘንድ ያለው ችግር በንግዳቸው የተሳካላቸው መለስ ብለው እኩዬዎቻቸውን፣ አቻዎቻቸውን አያግዙም። እንዲህ አይነቱ ሀሳብ አለመታደል ሆነና በተፈጥሯችን ያለ አይመስለኝም። በእንግሊዘኛ ተናጋሪው ዓለም እኮ አንዳች ስራ ወይም ንግድ መጀመር የሚፈልግ ከእርሱ የቀደሙትን ስራ የተሳካላቸውን ምክርና ሀሳብ የመጠየቁ ነገር የተለመደ ነው። ስለዚህ ችግሩ የገንዘብ ብቻ አይደለም። ሚሪያም ዲዮፕ በሴኔጎሉ ኦሬንጅ ዲጂታል ቬንቸርስ ኩባንያ ነዋይ አፍሳሽ ናቸው። አፍሪካ በፈጣን ሁኔታ እያደገ ካለው የሕዝቧ ቁጥርና ሞባይል ይቅደም ከሚለው አስተሳሰብ ጋር ለሽርክናው የቴክኖሎጂ ገበያ ትልቋና ተስፋ ሰጪም መስክ መሆኗ እየተነገረላት ነው። ለዚህ እኮ ነው በፓሪሱ አፍሮባይትስ 2019 ጉባኤ ላይ ጉግልን ፌስቡክንና ፔይፓልን የመሳሰሉ የመረጃ ቴክኖሎጂው ዓለም መሪ ኩባንያዎች የተገኙትና በንቃትም የተሳተፉት። ኒኮ የአፍሮባይትስ ዋና ሥራ አስፈጻሚ አሚን ዩሱፍን አነጋግሮ ነበር። ሳይንስና ቴክኖሎጂ አላበቃም፣ በሌላ ፕሮግራም እንመለስበታለን። አሁን አጫጭር የስፖርት ዜናዎች የኢትዮጵያ ከ15 ዓመት በታች ወንዶች እግር ኳስ ብሔራዊ ቡድን ኤርትራ በምታስተናግደው የምስራቅና መካከለኛ አፍሪካ እግር ኳስ ማህበራት ካውንስል ሴካፋ ሻምፒዮና ላይ ለመሳተፍ ነገ ወደ አስመራ እንደሚሄድ ታወቀ። ነገ አስመራ ላይ በሚካሄደው በታሪክ የመጀመሪያ በሆነው የሴካፋ ከ15 ዓመት በታች ወንዶች የእግር ኳስ ግጥሚያ መክፈቻ ላይ አስተናጋጇ ኤርትራ ከብሩንዲ ጋር እንደሚጫወቱ መርሃ ግብሩ ያሳያል። ይህ በእንዲህ እንዳለ ኤርትራ ዝግጅቷን ማጠናቀቋን የሴካፋ ከፍተኛ ባለስልጣናትም አስመራ ላይ መግለጫ መስጠታቸውን የአስመራው ሪፖርተራችን ብርሃነ በረ አመልክቷል። ተጨማሪ ዘገባ አለው። የዚህ ውድድር ልዩ ኃላፊ ሚስስ ፔትራ የሆቴል የትራንስፖርት የመለማመጃና መጫወቻ ሜዳዎችና ሌሎች በሚገባ እንደተዘጋጁ በመግለጥ የኤርትራን እግር ኳስ ፌዴሬሽን አመስግነዋል። ሚስስ ፔትራ በመቀጠል ይህ ከአስራ አምስት አመት በታች ውድድር አዳዲስና ተተኪ ኮከብ ተጫዋቾችን ለማፍራት ትልቅ ሚና እንዳለው ተናግረዋል። በኤርትራና ኢትዮጵያ መካከል የተፈጠረው ሰላም ከሁለቱ ህዝቦችና ሀገራት ባለፈ ለቀጠናውና ለአፍሪካ ትልቅ ጠቀሜታ እንዳለው የተናገሩት የሴካፋ ዋና ጸሐፊ ሚስተር መሰኘ ከናይሮቢ አስመራ በጥቂት ሰዓታት መድረ ድረስ እንደቻሉና ይህ ደግሞ የሰላሙ ጠቀሜታ ማሳያ እንደሆነ ተናግረዋል። በመቀጠል ኤርትራ በ2010 የሴካፋ ውድድርን በጥሩ ሁኔታ ማካሄዷን አስታውሰው ይህን ውድድር ለማስተናገድ ሙሉ አቅም እንዳላት ተናግረዋል። ሚስተር መሰኛ አያይዘው ይህን ግጥሚያ የሚያዩና የሚታዘብ የቴክኒክ ቡድን የነፍስ ወከፍ ተጫዋች ብሔራዊ ቡድንና ግጥሚያን በመታዘብ ጥሩና ደካማ ጎኑን በመገምገም በቀጣይ ሀገራቱ ወደ ተሻለ ደረጃና ወደ ላቀ የአፍኮንና የኦሎምፒክ ግጥሚያ የመሳተፍ ብቃት እንደሚኖራቸው ከዚህ ውድድር የሚጠበቅ መሆኑን ተናግረዋል። በዚህ በአፍሪቃ ለመጀመሪያ ጊዜ በሚደረገው ታሪካዊ ከአስራ አምስት ዓመት በታች የወንዶች ግጥሚያ የሚሳተፉ አገራት ኤርትራ፣ ኢትዮጵያ፣ ሱዳን፣ ታንዛኒያ፣ ሶማሌ፣ ሩዋንዳ፣ ብሩንዲ፣ ደቡብ ሱዳንና ኡጋንዳ ሲሆኑ ኤርትራ፣ ብሩንዲ፣ ኬንያ፣ ሱዳንና ሶማሌ በምድብ አንድ፣ ኡጋንዳ፣ ሩዋንዳ፣ ደቡብ ሱዳን፣ ኢትዮጵያና ታንዛኒያ ደግሞ በምድብ ሁለት ተመድበዋል። ውድድሩም አርብ ነሐሴ 16 2019 ከ8 ሰዓት ጀምሮ ኬንያ ከሶማሊያ ፣ ኤርትራ ከቡሩንዲ በሚያደርጉት ግጥሚያ ይጀመራል። ይህን ውድድር የሚከታተሉ 18 አባላት ያሉት ቡድንና ውድድሩን የሚዳኙ ከኤርትራ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ ሱዳን፣ ብሩንዲ፣ ሶማሌና ጅቡቲ የመጡ ዳኞች አስፈላጊውን ዝግጅት አጠናቀው ውድድሩን ለመጀመር በተጠንቀቅ ላይ መሆናቸውም ታውቋል። ዛሬ ምሽት የውድድሩን መክፈቻ ለማበሰር በአሮቦና ሆቴል የእራትና ልዩ ባህላዊ ዝግጅት ተደርጓል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በርሄ፣ እናመሰግናለን። ወደ ቀደሞው የግርማቸው ከበደ ዘገባ እንመለስና የፌዴሬሽኑ የቴክኒክ ዲሬክተር መኮንን ኩሩ እንዳሉት የኢትዮጵያ ከአስራ አምስት ዓመት በታች ብሔራዊ ቡድን ወደ አስመራ መጓዙ የሁለቱን አገሮች የህዝብ ለህዝብ ግንኙነት እንደሚያጠናክር የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ ዲሬክተር መኮንን ብሩ ፌዴሬሽኑ ለሻምፒዮናው ዛሬ ጋዜጣዊ መግለጫ ሲሰጥ መናገራቸውንም ሪፖርተራችን ግርማቸው ከበደ ከአዲስ አበባ በደረሰን ዘገባ ጠቅሰዋል። ክብራትና ክብራን አድማጮች ዝግጅታችን በዚሁ ተጠናቀቀ። የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል በሰላም ደሩ።